የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል መንግስትን በመተቸት ታስረው የሚገኙ ሁለት ኢትዮጵያውያንን በአስቸኳይ እንዲለቀቁ የሚጠይቅ መግለጫ አውጥቷል። አምነስቲ በኢትዮጵያ የአስቸኳይ ጊዜ አዋጅ ተግባራዊ መሆን ከጀመረ በኋላ የሀሳብ ነፃነት መብታቸውን በመጠቀም መንግስትን በመተቸታቸው የታሰሩ የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የኢንተርኔት አምደኛና የፖለቲካ ተንታኝ አቶ ስዩም ተሾመ እንዲሁም በኦሮሚያ ክልላዊ መንግስት ፍትሕ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳ ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። ሁለቱ ሰዎች የት እንደታሰሩ በእርግጠኝነት መናገር አንችልም ያሉት በኬንያ ናይሮቢ የአምኒስቲ ኢንተርናሽናል የምስራቅ አፍሪቃ ቢሮ ምክትል ተጠሪ ሳይፍ ማጋንጎ አምኒስቲ ያለምንም ቅድመ ሁኔታ እንዲለቀቁ ይጠይቃል ብለዋል። ያለምንም ቅድመ ሁኔታ ከታሰሩበት እንዲለቀቁ ጥሪያችንን እናስተላልፋለን። ይህንን ጥሪ ያቀረብነው ሁለቱ ግለሰቦች ሐሳብን በነጻነት የመናገር መብትን ተጠቅመው የሚያምኑትን ነገር በመናገራቸው ነው። ሁለቱም ግለሰቦች የመናገር መብት አላቸው። በዚህም ምክንያት ያለምንም ቅድመ ሁኔታ በአስቸኳይ ከስር እንዲለቀቁ እንጠይቃለን። በኢትዮጵያ በቅርቡ ለሁለተኛ ጊዜ ከታወጀው የአስቸኳይ ጊዜ አዋጅ በኋላ ብዙ ሰዎች እንደታሰሩ ከተለያዩ ምንጮች መረጃዎች ቢደርሱንም ምን ያህል ሰዎች እንደታሰሩና የት እንዳሉም በእርግጠኝነት መናገር አንችልም ብለዋል ማጋንጎ። እንዲያም ሆኖ ባለፈው የአስቸኳይ ጊዜ አዋጅ ወቅት በሺዎች የሚቆጠሩ ያለ ፍርድ ታስረው እንደነበር አስታውሰዋል። ባለፈው የአስቸኳይ ጊዜ አዋጅ ተግባራዊ በተደረገበት ወቅት በሺዎች የሚቆጠሩ ሰዎች ያለምንም ፍርድና ፍትህ ታስረው ነበር። አሁንም ለሁለተኛ ጊዜ የአስቸኳይ ጊዜ አዋጅ ተግባራዊ ከተደረገ በኋላ ባለፈው ጊዜ እንደታየው ሁሉ ይደገማል የሚል ስጋት አለን። ከዚህ በተጨማሪ የአስቸኳይ ጊዜ አዋጁን ተከትሎ አሁንም ብዙ ሰዎች እየታሰሩ ነው የሚል ዘገቦችን እንሰማለን። ግን አሁንም በእርግጠኝነት መናገር የማንችለው ስንት ሰዎች እንደታሰሩና የት እንደታሰሩ ነው። አሁን በመሰረታዊነት ጥሪ የምናስተላልፈው መንግስት ሰዎች የመናገር መብታቸውን ተጠቅመው ያሰቡትን የሚያምኑትን ነገር በመናገራቸው ያሰራቸውን እንዲፈታ ነው። ሌሎች በወንጀል ያለምንም ፍርድና ፍትህ ታስረው የሚገኙ ደግሞ ፍርድ ቤት ቀርበው ፍትህ እንዲያገኙ ነው ያለምንም ፍርድ በስር ይዞ እንዳያስቀምጥ ነው። ኢንተርናሽናል ሎ አንድ ሬስፔክት ሁማን ራይትስ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል መምህርና የኢንተርኔት አምደኛው አቶ ስዩም ተሾመና በኦሮሚያ ክልላዊ መንግስት ፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንደአ ጠበቃ የመያዝ መብት እንዲከበርላቸውና ቤተሰቦቻቸው እንዲጠይቋቸው እንዲደረግ ጠይቋል። ሳይፍ ማጋንጎ የአስቸኳይ ጊዜ አዋጁ ዓለም አቀፍ ህግጋትን እንዲያከብር አምነስቲ ከመጽደቁ በፊት መጠየቁን አስታውሰዋል። ከጥቂት ሳምንታት በፊት የድርጅታችን ዋና ጸሐፊ በኢትዮጵያ የአስቸኳይ ጊዜ አዋጁ ያለምንም ማሻሻያ እንዳይጸድቅ ሲሉ ከተወካዮች ምክር ቤት አባላት ጋር ተነጋግረው ነበር። እንዲያም ሆነው አዋጁ ጸድቋል። የተደነገገው አዋጅና ህግ ለኮማንድ ፖስቱ ከፍተኛ ስልጣን የሚሰጥ ለትርጉም ሰፊና አሻሚ በመሆኑ ምናልባትም የሰብዓዊ መብቶች ጥሰትን ያስከትላል። የኢትዮጵያ መንግስት ይህንን ህግ ተመልክቶ የአስቸኳይ ጊዜ አዋጅ የህግ የበላይነትን የኢትዮጵያን ህገ መንግስትንና ኢትዮጵያ በዓለም አቀፍ ደረጃ የገባቻቸውን የሰብአዊ መብት ግዴታዎች ባከበረ መልኩ ሊመለከተው ይገባል። ከዚህ ቀደም በነበረው የአስቸኳይ ጊዜ አዋጅ ለሶስት ወራት ታስረው የተፈቱት የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የኢንተርኔት አምደኛና የፖለቲካ ተንታኙ አቶ ስዩም ተሾመ የካቲት 29 2010 ዓ ም ዳግም በኮማንድ ፖስቱ ማዕከላዊ መታሰራቸውን በማህበራዊ መገናኛ ብዙሃን ያዩቸው መረጃን አስተላልፈዋል። ከዚህ ቀደም ሲል አንድ ጊዜ ለሰባት አንድ ጊዜ ለሶስት በአጠቃላይ አስር አመታትን በእስር ያሳለፉት በኦሮሚያ ክልላዊ መንግስት ፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታየ ደንደዓም አሁን ደግሞ በኮማንድ ፖስቱ ወደ ማዕከላዊ መወሰዳቸው ተሰምቷል።